እንደ ተለምዶ ሁሉ በተለያዩ ተቋማትና ድርጅቶች በአምባሳደሮችና በአፍሪካ የውጭ ጉዳይ ሚኒስትሮች በኅብረቱ አዳራሾች እየተካሄደ ያሉት ጉባኤዎች እንደ ቀጠሉ ናቸው። የሚቀጥለው ሳምንት እንደ ባተ ለሁለት ቀናት የመሪዎቹ ጉባኤ ይካሄዳል በዋና ዋና ጉዳዮች ላይ በማተኮር በሰላምና ጸጥታ ጉዳይ ላይ ጥናትና ምርምር ከሚያካሄደው በመጻረ ቃሉ አይኤስኤስ ተባለው ዋና ዳይሬክተሩ አምባሳደር አልፍሬድ ማጃይ ዱቤ የአፍሪካ ህብረት በአዲስ መልክ ማዋቀር ያስፈለገበትን ምክንያት ይገልጻሉ። ስ ስ የአፍሪካ ህብረት በአዲስ መልክ ማዋቀር ማስፈለጉን የህብረቱ መሪዎች ከፍተኛ ትኩረት የሰጡት ጉዳይ ነው። ይህን ዳር እንዲያደርሱ እንዲያዋቅሩ፣ እና ሂደቱን በመምራት እንዲከታተሉ ፕሬዚዳንት ፖል ካጋሜን መሪዎቹ ሰይመዋቸዋል። እንደምትረዱት ማንኛውም ዓለም አቀፍ ድርጅቶችም ሆኑ አሕጉራዊ አቀፍ ተቋማት የሚያደርጉት ነው። የአፍሪካ ህብረትም የተለየ አይሆንም። የህብረቱ አሰራር ጊዜው የሚያሻው አካሄድ ጋር ማጣጣም ስለሚያስፈልግ ነው። ስለዚህ መንግስቶቻችን እና አባል ሀገራቱ ስር ነቀል ለውጥ አስፈላጊ ሆኖ በመገኘቱ በቆራጥነት የሚወስዱት እርምጃ ነው እየሆናለው። የአፍሪካ ህብረት ከዓለም አቀፉ የወንጀለኛ ፍርድ ቤት አይሲሲ ከሚባለው ውሉን በማፍረስ ለቁ ይወጣል ለሚባለው አምባሳደር አልፍሬድ፣ በመቀጠል ይህ የሚፈጽም አይሆንም። ከድርጅቱ የመልቀቅ አካሄድ አይደለም የሚሆነው። ባለፈው የመሪዎቹ ጉባኤ በዚህ ጉዳይ ላይ ግልጽ የሆነ አቋም ነው የወሰዱት። ከዚህ ከዓለም አቀፉ የወንጀል ችሎት የሮሙ የውል ሰነድ በፊርማ ባጸደቀው መሰረት የእያንዳንዱ የአፍሪካ አባል ሀገር የማይገሰስ የብሔራዊ መብቱ ነው የሚሆነው። እንደሚታወቀው የአፍሪካ ህብረት እንደ ድርጅት የሮሙን ውል የፈረመው ነገር የለም። ስለዚህ የአፍሪካ አባል ሀገራት በጋራ ሆነው እንደ አንድ አካል ከድርጅቱ የሚወጡ አይሆንም። እያንዳንዳቸው አባል ሀገራት ውሉን የፈረሙት የመሰላቸው ያሻቸውን ማድረግ ይችላሉ። ከተቋሙ መውጣት ከፈለጉ በግል የሚያደርጉት ከሆነ ለዚያውም ከወጡ በራሳቸው ፍላጎት የሚሆን እንጂ በአፍሪካ ህብረት ስም የሚከናወን አይሆንም። ሌላው በወቅቱ በአፍሪካ አንገብጋቢ ጥያቄው የስደተኞች መበራከት ጉዳይ ነው። ለዚህም አምባሳደር አልፍሬድ ማጃየ ዱቤ አስተያየታቸውን ሲሰጡ የሚሉት ይህ ጉዳይ በጣም አሳሳቢ የሚሆን ነው። የፖለቲካና የሰብአዊ መብቶችን ጉዳዮችን የሚመለከት በመሆኑ የአፍሪካ ሕብረት እና የአውሮፓ ሕብረት በጉዳዩ ዙሪያ በቀጣዩ ጥቅምት ወር በጋራ መፍትሄ የሚያፈላልጉበት የሚሆን ነው። የአውሮፓ ሕብረት የስደተኞችን ጉዳይ በርዕስ ያስቀመጠው ነው። እንደ ተረዳሁት ግን በአሁኑ የመሪዎቹ ጉባኤ ይህ እንደ ዋነኛ ጉዳይ ሆኖ የተያዘ ነጥብ አይመስለኝም። ጌታቸው ኃይሌ ጊዮርጊስ ራዲዮ ከአዲስ አበባ።